እንደምን አመሻችሁ የጋቢና ቪው አድማጮች፣ የዛሬ ዕለት አርብ ሚያዝያ 23 2012 ዓ.ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። የኮቪድ-19 ቫይረስ ስርጭትን ለመከላከል ስንል ይህንን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። እንኳን ለዓለም አቀፍ የላብ አደሮች ቀን አደረሳችሁ እያለን አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን አስተዋውቃችሁ በቅድሚያ ከሶስት ሳምንት በፊት የሞቶ ሰባ ሁለት ሺህ ብር የሚገመት ማለት ነው ከመንግስታውያንና መንግስታውያን ያልሆኑ ትካላት የትግራይ ማለት ነው ሰባስበን አስረክበናል ማለት ነው። የሰማችሁት በመቀለ ከተማ የሚኖሩ ኤርትራውያንና በስደተኞች መጠለያ ውስጥ የሚኖሩና ወደ ካምፕ መግባት ያልቻሉ ወገኖቻቸውን ለመርዳት ተሰባስበው የኮሮና መከላከያ ቁሳቁሶችን እያቀረቡ ይገኛሉ። ከዚህ ዘገባ ላይ የተቀነጨ በድምፅ ነው። በተመሳሳይ በድሬዳዋ የተለያዩ ሰፈሮች በጎ ፈቃደኛ ወጣቶች በኮሮና ቫይረስ ምክንያት የተቸገሩ ሰዎችን እያገዙ ናቸው። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩና እኚህንና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችኋለሁ። በቅድሚያ ግን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረገው 912 የላቦራቶሪ ምርመራ ሁለት ሰዎች በኮሮና ቫይረስ መያዛቸው ተረጋግጠዋል። ይህን ተከትሎም በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 133 ደርሰዋል። በዛሬ ሁለት ቫይረሱ የተገኘባቸው ሁለት ግለሰቦች ወንዶች ሲሆኑ አንደኛው የ25 ዓመት ወጣትና ከኬንያ ተመልሶ በሞያሌ አስገዳጅ ለይቶ ማቆያ ውስጥ ያለ ሲሆን ሌላኛው ደግሞ የ20 ዓመት ወጣትና ከፑንትላንድ ተመልሶ በጅግጅጋ አስገዳጅ ለይቶ ማቆያ ውስጥ ያለ መሆኑን የኢትዮጵያ የጤና ሚኒስቴር በዛሬው ዕለት በፌስቡክ ገጹ ላይ ባወጣው መግለጫ አስታውቀዋል። በአጠቃላይ በሀገሪቱ እስካሁን ድረስ 18754 ሰዎች የላብራቶሪ ምርመራ ተደርጎላቸዋል። ጆ ባይደን በቀድሞ የሴኔት ባልደረባ የቀረበባቸውን የወሲባዊ ትንኮሳ ክስ ክደዋል። ውንጀላው ትክክል አይደለም፣ ይህ በፍጹም አልተፈጸመም ብለው በዛሬው ዕለት ተናግረዋል። በቀድሞው የሴኔት ባልደረባ ቴራሬድ ለቀረበባቸው ውንጀላም ይህ የዲሞክራቲክ እጩ የመጀመሪያ አደባባይ ምላሽ ተደርጎ ተወስዷል። ሞርኒንግ ጆ በሰኘው የኤምኤስኤንቢሲ ቴሌቪዥን ትርኢት ላይ ቀርበውም ለመጀመሪያ ጊዜ ማብራሪያ ሰጥተዋል። ባይደን ብሔራዊ ወመዘክር የተባለው አይነት ክስ ቀርቦ እንደሆነ እንዲያጣራ እንደሚጠይቁ አስታውቀዋል። የቀድሞዋ ባልደረባ እንደ አውሮፓውያን አቆጣጠር በ1993 ክስ ማቅረቧን ተናግራለች ያሉት ባይደን፣ ሆኖም የዚህ ክስ ማስረጃ የላትም። በሴናተርነት ዘመኔ ለደላዌር ዩኒቨርሲቲ የለገስኳቸው ሰነዶች የግል ሰነዶችን አያሳዩም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በኮቪድ-19 ፊት የዓለም መሪዎች በተቀናጀው ሁኔታ አለመተባበራቸው አሳዛኝ መሆኑን ተናግረዋል። ከቢቢሲ ጋር በነበራቸው ቆይታ አንቶኒዮ ጉተሬዝ እያንዳንዱ ሀገር በራሱ ፖሊሲ ብቻ ይጓዛል። የተለያዩ ሀገሮች የተለያየ አታይና ስልት አስተዳደር አላቸው። ይህም ቫይረሱ እንዲዛመት አድርጎታል ብለዋል። የተባበሩት መንግስታት ድርጅት የበላይ እኛም አመራር እንደሚያንሰን እሙን ነው ባሉበት ቆይታቸው ቁልፍ የዓለም ሀገራት በአንድነት የጋራ ስልት በመፍጠር መላው ዓለም አቀፍ ማህበረሰብን ወደ አንድ እንዲያመጡ አሳስበዋል። የተባበሩት መንግስታት ድርጅት 8 በመቶ ወይም 500 ሚሊዮን የዓለም ህዝብ የኮቪድ-19 ቫይረስ በፈጠረው ውጥንቅጥ ምክንያት ወደ ድህነት ይገፋል ሲል ተንብየዋል። የፈንጠዝያ ድባብ ወደ ደቡብ አፍሪቃ መንገዶች እየተመለሰ ነው። ይሄ የሆነው ሀገሪቱ የሰራተኞች ቀንን የባህል ቀን አድርጋ በመቀበሏና ዘርግተው የነበረውን የእንቅስቃሴ ገደብ ቀስ በቀስ ማላላት በመጀመሯ ነው። ከጆሃንስበርግ እስከ ኬፕታውን ሌሎችም አካባቢዎች ድረስ በሺዎች የሚቆጠሩ ሰዎች የአፍና አፍ መሸፈኛ ጭምብል አጥልቀውና ርቀታቸውን ጠብቀው ሲንሸራሸሩ ታይተዋል። በአምስት ሳምንታት ውስጥ ለመጀመሪያ ጊዜ ሰዎች ከማለዳው 12 ሰዓት እስከ ረፋድ 3 ሰዓት ድረስ አካላዊ እንቅስቃሴ እንዲያደርጉም ተፈቅዶላቸዋል። ደቡብ አፍሪቃ 5600 የኮሮና ቫይረስ ተጠቂዎችና 83 ሟቾችን በማስመዝገብ ከአፍሪቃ ሀገራት ቀዳሚዋ ናት። አድማጮች ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። መቀለ ከተማ የሚኖሩ ኤርትራውያን ተሰባስበው በስደተኞች መጠለያ የሚኖሩና ወደ ካምፕ መግባት ያልቻሉት ወገኖቻቸውን ለመርዳት ተሰባስበው የኮሮና መከላከያ ቁሳቁሶችን እያቀረቡ ይገኛሉ። ይህንን በጎ ምግባር እየፈጸሙ ካሉት መካከል ሙልጌታ አጽብሐ አንዱን አነጋግሯል። የኤርትራ ስደተኞች በሚገኙባቸው መጠለያ ካምፕ እየተዘዋወሩ አስፈላጊ የኮሮና መከላከያ ቁሳቁሶች እያደሉ ካሉ አንዱ የሰብአዊ መብት ተሟጓችና የመቀሌ ኤርትራውያን ማህበረሰብ አስተባባሪ ዘር አይደረሳ የስደተኞች ካምፕ ሰዎች በብዛት የሚኖሩባቸው ስለሆኑ ለቫይረሱ ወረርሽኝ ተገላጭ ነው ብሏል። ይህንን ችግር ለመፍታት ነው ተሰባስበን እየሰራን የምንገኘው ብሏል። ያሉ ኤርትራዎች በትግራይ ወይ በኢትዮጵያ የሚገቡ ማለት ነው የማህበራዊና ና ቁጠባዊ ችግሮች አሏቸው ለዚህ በአቅማችን ለመፍታት ተባብረን ያለው ችግር በትንሽ እንኳን ቢሆን አቅመ የሌላቸው እናቶች፣ አባቶች ምናምን ህጻናቶች ምናምን አሉ። ለነሱ እርዳታ ለማድረግ ነው ጀመር ነው። ስለዚህ በዚህ ነው የተቋቋመው የኤርትራዊ ኮሚኒቲ። ደግሞ ኤርትራን ኮሚኒቲ ወጣቶች ስብስብ ሆነው በውጪ ያላሉ ኤርትራዎች አተባብረን ማለት ነው እርዳታ እናድርጋለን ማለት ነው በካምፕ የሚገኙ በኤርትራውያን ስደተኞች ማለት ነው ለሱ በዚህ የኮሮና ቫይረስ ወረሽኝ ማለት ነው አቅማችን በሚፈቅደው የሕክምና ቁሳቁሶች ማለት ነው እንደ ማስክ አልኮል ሳኒታይዘርስ ሳምና ፈሳስ ማለት ነው እንደዚህ የመሳሰሉ ለፕሮቴክሽን ለሳቸው እንዲጠቅም ምክንያቱም አብሮ ስለሚኖሩ የቫይረሱ ባህሪ ደግሞ አብሮ የሚኖር በጣም አስቸጋሪ ነው ስለዚህ ቶሎ ነው የሚስፋፋ ማለት ነው ስለዚህ ገና ካልገባ ለመከላከል ማለት ነው በቅድሚያ ከሶስት ዓመት በፊት የሞቶ ሰባ ሁለት ሺህ ብር የሚገመት ማለት ነው ከመንግስታውያን ና መንግስታውያን ያልሆኑ ትካላት የትግራይ ማለት ነው ሰባስበን አስረክበናል ማለት ነው። በሁለተኛ ዳግማ የተሳይ በሱም የማህበራዊና ቁጠባዊ ችግሮች ያሉ መፍታት ችለናል። እሱ ደግሞ የግማሽ ሚሊዮን ብር የሚያወጣ ከኤርትራውያን የውጭ ያሉ እና ከትግራውያን ሁሉ ወንድሞቻችን ሰባስበን አቅርበናል ማለት ነው። በተለይ ደግሞ በአሁኑ ጊዜ ወደ መጠለያ ካምፕ መግባት ያልቻሉ በሸራሮ ከተማ በአንድ ትምህርት ቤት ተጠልለው የሚገኙ ከአምስት መቶ በላይ የሚሆኑ ኤርትራውያን ምግብና አስፈላጊ ቁሳቁስ ስለሚያስፈልጋቸው ለእነሱም ገንዘብ በማሰባሰብ እያቀረብን እንገኛለን ብሏል ዘርአይም። ትልቁ ችግርና ትልቁ ለሱ ችግር መፍትሄና ያስቀመጥ ነው። የዚህ በአራ ለስደተኞች ትንሚል ማለት ነው። በሱ አልቀበልም የንብል ባይነት ማለት ነው። ኤርትራዎች ወደ አምስት መቶ የሚደርሱ በሽራሮ ከተማ እየኖሩ ነው። እስካሁን የሬፊጅ ስታቱስ እየሳቸው በኢትዮጵያ ማለት ነው ተገልለዋል ማለት አልተቀበላቸውም። ስለዚህ ለእነሱ ከዚህ ቫይረሱ እንዳይጠቁ አዲስ እንደመሆናቸው በዚህ ሶስት ማምንት አራት ሳምንት እየገቡ ናቸው። ስለዚህ እንዳይጠቁና አዲስ እንደመሆናቸው የህክምና ሙያ የህክምና ትምህርት በመስጠት መከላከያ የህክምና ቁሳቁሶች በመስጠት ቶሎ እንድንደርስላቸው አድርገናል ማለት ነው። በትልቁ እሳቸው የሚገኙት በከተማ ሽራሮ በመንግስትና ህዝብ ትግራይ አላይነት ማለት ነው። በሳቸው ነው አሁን እኛ ማናጅመንቱ ይዘናል ማለት ነው። የኤርትራን ኮሚኒቲና ቀይ መስቀል የትግራይ ቀይ መስቀል አብረን ሆነን የእሳቸው ምን ማድረግ እንዳለባቸው እስከ መፍትሄ የሚያገኙ ማለት ነው። ስለዚህ የገጠመን ምንድ ነው፣ አዲስ እንደመሆናቸው ኳረንቲኖ የነበሩ በሱ ለሁለት ሳምንት ነጻ ሆነዋል። ምንም አልተገኘ ማለት ነው። ከዛም በኋላ ግን የማህበራዊና ቁጠባዊ ችግራቸው መፍታት ነው የገባ ነው ማለት ነው። አዲሶች ማለት ነው ወደ አምስት መቶ የሚጠጉ ገና የገቡ ነው ከኤርትራ ባይዘወይ ትናንትናም አንድ አስራ አምስት ምናምን የሚሆኑ በራማ ገብተዋል። እዛው አሉ። ስለዚህ ለሁሉም እነዚህ 500 ምናምን የሚደርሱ ኤርትራዎች የሚንከባከባቸው የለም፣ የሚረዳቸው የለም። የምግብ የውሃ፣ የሁሉም ነገር ለስደኝ ሁለተኛ የሚያስፈልግ ነገሮች ቁሳቁሶች ማለት ነው አልተሰጡም። በፌዴራል መንግስት ሊሰጡ ይገባል። በንዳራ ማለት ነው አልተፈቀደም። ስለዚህ ለሱ ችግር የመፍታት እኛ ኤርትራውያን ኮሚኒቲ በመቀለም ይገኝ ማለት ነው የወጣቶች ስብስብ እንትን አድርገናል ማለት ነው። ስለዚህ ከመንግስትና ህዝብ ትግራይ ተባብረን ስፔሻሊ ከከተማ ሽራሮ ህዝብ ማለት ነው በጣም አመሰግናለሁ። ከዚህ በዚህ አጋጣሚ ህጻናቶችና ሴቶች ናቸው በብዛት ማለት ወደ ዘጠና ፐርሰንት የሚገኙ ማለት ነው። ዘርአይ ደረስ ኤርትራውያን ስደተኞች ወደ ኢትዮጵያ መግባት አሁንም አላቆምም ብሏል። ለሚገቡ አዲስ ስደተኞች ትኩረት መደረግ አለበት ሲልም ገልጿል። ኤርትራውያን በውጭ ሀገራት የሚኖሩ በተለይ ደግሞ በአሜሪካ የዴንቨር ኮሎራዶ ነዋሪዎች፣ እንዲሁም የትግራይ ክልል ነዋሪዎች በተለይ የሸራሮ ከተማ ህዝብ ትልቅ ትብብር ለስደተኞቹ እያደረገ ነው ሲል ገልጿል። ዴንቨር ኮሎራዶ የሚገኙ ኤርትራውያን ማለት ነው። ሱሳ ሆኖ ተሰባስቦ የአራት መቶ ከምናምን ሺህ አገዝ አድርጎናል። እዚህ አገዝ ደግሞ ባለፈው ሳምንት ማለት ነው ሙሉ የፍርናሽ የመሳሰሉ የምግብ ኤቭሪቲንግ ጤፍ፣ ሚሽላ፣ ሩዝ ምናምን የሚያስፈልጉ ልብሶች ለህጻናቶች፣ ለእናቶች ሁሉም አድርገናል። በአቅሙ ማለት ነው በዛ አጋጣሚ በጣም አመሰግናለሁ በጣም ለህዝብ ደንቨር ኮሎራዶ፣ ሰሜን አሜሪካ ኤርትራውያን በጣም አመሰግናለሁ። ስለዚህ አገዙ ግን እንዲቀጥል ምክንያቱም እዚህ ምናልባት ለአንድ ወር አንድ ወር ግማሽ ምናምን ቀለብ ሊሆን ይችላል፣ ማለት ምግብ ማለት ነው። ቀጣይ መሆን አለበት። እስካሁን ያደረግነው ለተባበሩት መንግስታት ጥሪ አቅርበናል ማለት ነው። በራሱም የተለያየ ኤንኤችሲአር ሁማን ራይት ዎች ምናምን የመሳሰሉ እንዲደርስላቸው እንደዚህ የመሳሰሉ ኤርትራውያን አዲሶች ማለት ነው፣ የስደተኛ መብታቸው አልተጠበቀም። ስለዚህ መጠበቅ አለባቸው ብለን በተቻለን መጠን ባለን አቅም ማለት ነው አርገናል። ስለዚህ የዚህ ውጤት ደግሞ እሳቸው የኮነኑትና እንዲቀበል ጫና ያደረጉት ነው። እዚህ ካልሆነም ግን ማለት ካልተቀበጥኩም ችግሩ ለእኛ ነው እኛ ነው። ህዝባችን መንከባከብ ያለብን ህዝባችን ደግሞ እስከሚሆን ድረስ የቻልነው ነገር እናደርጋለን ማለት ነው። እዙ ነው እቅዳችን። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም። ከዚሁ ጋር በተመሳሳይ በድሬዳዋ የተለያዩ ሰፈሮች በጎ ፍቃደኛ ወጣቶች በየሰፈሮቻቸው ያሉ በኮሮና ቫይረስ ምክንያት የተቸገሩትን እየረዱ ናቸው። አስቀድሞ በሳቢያን ቀጠና አንድ ወጣቶች የተጀመረው ይህ እንቅስቃሴ አሁን ደግሞ አድማሱን አስፍቶ በሁሉም የከተማዋ ሰፈሮች ያሉ ወጣቶችን ያሳተፈና የተቸገሩትን ተደራሽ ያደረገ ሰፊ እንቅስቃሴ ወደ መሆን ተሻግሯል። ከዚህ እንቅስቃሴ ጀርባ በፈርቀዳጅነት የሳቢያን ቀጠና አንድ ወጣቶች ችግሮችን በማስተባበር በሰፈራቸው የተቸገሩትን መርዳት እንዲጀምሩ ያስቻለውና ለሌሎች ሰፈሮችም አርአያ የሆነውን ወጣት ነጻነት ጥላሁን ወይም ደግሞ በስፋት በሚታወቅበት ስሙ አቢዳልን ዘጋቢያችን አዲስ ቸኮል አነጋግሮት ነበር። እንደሚከተለው ይሰማል። ስሜ ነጻነት ጥላውን ይባላል። ያው በቅጥል ስሜ ነው ሰዎች የሚያቁኝ አቢዳል እባላለሁ። የድሬዳዋ ከተማ ነዋሪ ነኝ። መነሻ ሀሳባችን መጀመሪያ ሰፈርኛ አካባቢ የምንኖር ሳቢያን አካባቢ የምንኖር ሬዷ ሳቢያን አካባቢ የተወሰነ እርስ በርስ የምንተዋወቅ ጓደኛሞች ያለውን መረጃ ከተማው ላይ ኮሮና ቫይረስ በመገኘቱ ምክንያት ብዙ ባጃጆች፣ መንገድ፣ ሆቴሎች በመዘጋጋታቸው ምክንያት ብዙ ሰዎች ኢኮኖሚያቸው ከዘቀዘባቸው እና ይሄንን ደግሞ ስታስብ ብዙ ሰዎች በችግር ሊጠቁ እንደሚችል አሰብንበትና የቻልነው ለምን አናረግም በሚል ሰፈር አካባቢ የምንገኙ እርስ በርስ ጓደኛሞች ሳንቲሞችን በማዋጣት ለሀያ ሰው ለሚሆኑ እናቶች በጣም አስከፊ ችግር ላይ ናቸው ለምንላቸው መርጠን ለሀያ ሰው እርዳታ አደረግን፣ አስቤዛ ገዝተን ቤት ድረስ የመውሰድ ያንን በምናደረግ ሰዓት ብዙ የእናቶች ጎንትና ይሄ ድጋፍ ያልደረሳቸው እና በጣም በአሳዛኝ ሁኔታ ችግር ኢትዮጵያ ውስጥ እንደምታየው ተመሳሳይ ነው። እና ይህንን እናቶች የማዳረሱን ስራ በቀጣይ እንዴት ነው መስራት ያለብን የሚለውን ሀሳብ ውጪ ሀገር ከሚኖሩ የድሬዳዋ ልጆች ጋር መነጋገር አለብን በሚለው ሀሳብ ላይ ተወያየንና አንድ ጓደኛችን፣ ወንድማችን አለ ቻይኒስቶ አሸናፊ ተሻገር የሚባል እንግሊዝ ሀገር የሚኖር ከእሱ ጋር በስልክ አወራን። በምናወራው ሰዓት የእሱም ሀሳብ ነበረና በጣም ደስተኛ በመሆን ይህንን ነገር በስፋት እንሰረዋለን። በስፋት ለሰፈራችን አቅመ ደካሞች ተደራሽ እንዲሆን በስፋት መርዳት አለብን በሚል ወዲያውኑ ተነጋገርን። በሁለተኛ ቀኑ ገንዘብ ማሰባሰብ ጀመርን። በሶሻል ሚዲያ ህዝቡ እያወቀ ከድሬዳዋ ተወላጅም ከድሬዳዋ ተወላጅም ያልሆኑትም ሳንቲሞችን በመሰብሰብ ለሶስት መቶ የሚሆኑ እናቶች አስቤዛ የመግዛት እና ቤት የማድረስ ፕሮግራም አካሄደናል ማለት ነው። አሁን ባለፈው 300 ሰዎችን ስንረዳ እንደ አጋጣሚ የፋሲካ በዓል አካባቢ ስለነበር ለክርስቲያኖች ዋዜማ አካባቢ ነው የሰጠ ነው ለባሉ የፋሲጋ ዋዜማ አካባቢ። አሁን ግን ሁለት መቶ ሰዎችን የምንረዳበት ሙስሊም እናቶና አባቶቻችንን በፋይናንሻል ለመደገፍ ከአሰባሰብ ነው ገንዘብ ላይም ለጾም መፍቻ የሚሆናቸውን ሳንቲም እቅድ አድርግተን ቴምር፣ ማፍጠሪያዎችን አስቤዛ ገዝተን ለመስጠት አስበናል። ለብዙ እናቶች ይህንን መረጣ ላይ ነን ያል ነው እየጨረሰን ነው በጣም በዚህ ረገድ ደስ ያለኝ ነገር ቢኖር የሰው ልጅ በሚለውን የተንቀሳቀስ ነው። ብሔር ሃይማኖት የሚለውን ነገር ፈጽሞ አላስገባንም። ምክንያቱም ይሄ የመጣብን ወረርሽኝ ብሔርን ዘርን የሚመርጥ አይደለም። ሁሉንም ሰው ችግርን መንስኤ በማድረግ የተቸገሩትን ሰዎች ሁል በሰፈር ሽማግሌዎች አማካኝነት እንዲለዩልን የማድረግ ስራ አሰራል። እነዛን ሰዎች በቦታው ሄደን እኛ የማጣራት ስራ ሰራን። ይገባቸዋል፣ ትክክል ነው የሚሉትን መርጠን ድጋፍ አድርገናል። ይሄ ዘር ሃይማኖት የሚለው ድሬዳዋንም አይወክልም። ያው ብሔር ብሔረሰቦች መኖሪያ እስከሆነች ድረስ ሁሉም ሰው ልዩነታችንን አክብሮ የሚኖርባት ሀገር ነች። ያው በዛ መሰረት ተንቀሳቀስ ነው። ይህ ሳቢያን ላይ ያደረጋችሁት እንቅስቃሴ ወደ ሌሎች አካባቢዎች ተስፋፍቷል። የእናንተን አርአያነት በመከተል ከተማ ውስጥ ሌሎች ተመሳሳይ የተካሄዱ ነገሮች አሉ? አዎ፣ ይህንን ሀሳብ አስበን ወደ ተግባር ስንገባ ብዙ የድሬዳዋ ጓደኞቻችን፣ የምንተዋወቅ ሰዎች በየሰፈራቸው በዘጠኙም ቀበሌ ይህ ስራ መደረግ ተጀመረ። እኛ ያው ብንጀምረውም ውስጣቸው የነበረ ነገር ስለነበረ ምንም መንደርደሪያ አሳብ ወዲያው ነው የጀመሩት። ሁሉም ሰፈር ላይ ማለት ነው። ለምሳሌ አዲስ ከተማ ደቻቶ፣ ኮኔል ጫተራ፣ መጋላ፣ ጎሮ በብዛት በቃ ዘጠኙም ቀበሌዎች ላይ ገንደቆሬ፣ ለንበሯዋን ሁሉም ማለት ይቻላል አሁን ድሬዳዋ ላይ በሙሉ ኤሪያዎች ላይ ይህ ነገር እየተደረገ ነው እና እኛ ጥሩ ራይ የእኛን ፈለግ ሰው መከተላችን መከተሉ በጣም አስደስቶናል እና ድሬዳዋም አሁን እንደምታየው ወደ ፍቅር የፍቅር በሮቿ እየተከፋፈቱ ነው ሁሉም ብሄር ዘር ቀለም ሳይል እየተረዳዳ ነው። ሰው በመሆኑ ብቻ ያማከለ ሁሉም አካባቢ ይሄ ነው ይሄ ነው። ዓለም በአጠቃላይ ማለት ይቻላል። ማንም ሰው እንደ ድሬዳዋ ብሔር ብሔረሰቦች መኖሪያ መሆኗን በተግባር አስመስክረናል። የፍቅር በራችን ተከፍቷል። ያው እግዚአብሔር ያዝልቅልን። መረጃ አለ ዝርዝር ሌሎች ሰፈሮች ላይ የተካሄዱ ድጋፎች በተመለከተ አሁን ለምሳሌ ወደ አምስተኛ አካባቢ ወደ ሁለት መቶ ገደማ የሚሆን ሰዎችን አቅመደካሞችን እንደረዱ አቃለሁ። አዲስ ከተማ አራት መቶ ሰዎችን እንደረዱ አቃለሁ። ደቻቶ እንዲሁም ወደ ሁለት መቶ ሀምሳ ወር ሶስት መቶ አካባቢ ሰዎችን እንደረዱ አቃለሁ። ጎሮ ወደ አራት መቶ አምስት መቶ ሰው የሚሆን አቅመ ደካማዎች ረድተዋል። ቀፊራም እንደዚሁ ሶስት መቶ ገደማ የሚሆን እናቶች፣ አባቶች ረድተዋል። ገንደ ቆሬም አሁን ዝግጅት ላይ ናቸው እንደዚሁ ለመርዳት አራት መቶ ሰው ሊረዱ ያሰቡ መሰለኝ። ገንደ ገራዳ ፖሊስ መሬት እንደ ዝግጅት ላይ ያሉ ሰፈሮች አሉ ለመርዳት አስቤዛዎችን በመሸመት ላይ ያሉ በዘጠኙም ቀበሌ ያሉ ሆኔል ጫተራም እንደዚሁ ለመርዳት ዝግጅት ላይ ናቸው። እየረዱም ነው። ጾም የሙስሊም በዓልን ምክንያት በማድረግ አቅመ ደካሞችን ጾም እያስፈቱ ነው በተለያዩ ሰፈሮች ላይ ሁሉም ስማቸውን ያልጠቀስኳቸው ሰፈር ሊኖ በማስተላለፍ የምፈልገው መልእክት ያው ወጣቶች ሁላችንም ይህንን በጎ ስራ ስንሰራ ዋነኛውን መርሳት የሌለብን ይሄ ችግር ዘር፣ ብሔር ቋንቋ፣ ሃይማኖት የማይል ስለሆነ ሰው በመሆን ብቻ አስቀድመን እንርዳላለሁ። ምንም ያላማከለ ንጹህ ነገር እንስራ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋፒና ቪን ነው። ቀጣዩ ዘገባችን ደግሞ የድረገጽና በስልክ አማካኝነት ትዕዛዞችን እየተቀበለ አዲስ አበባን ማዕከል በማድረግ ወደ ተለያዩ ክልሎች እቃዎችና ሰነዶችን የሚያጓጉዘው እሺ ኤክስፕሬስ የተሰኘ ድርጅትን የተመለከተ ነው። ከድርጅቱ አጋር መስራችና ስራ አስኪያጅ አቶ ጥጋቡ ኃይሌ ጋር ቆይታ አድርገን ነበረ። የተመሰረተ ሁለት አመት የሆነው ይህ ድርጅት በተለይም የኮቪድ-19 ስርጭትን ለመግታት ሰዎች በእንቅስቃሴ ገደብ ውስጥ ባሉበት በዚህ ወቅት የበለጠ መፍትሄ በመሆን እየሰሩ መሆናቸውን አቶ ጥጋቡ ኃይሌ ይገልጻሉ። አቶ ጥጋቡ ድርጅታቸው በየት አካባቢዎች እየተንቀሳቀሰ እንደሚገኝ ከሚያስረዱበት ይጀምራል። አዳማ፣ ሐዋሳ፣ ድሬዳዋን በትንሹ በሀያ አራት ሰዓት ውስጥ ይደርሳል። እቃ ከተቀበልን የምናደርሰው ባለው ጊዜ ማለት ነው። መቀሌ አንድ ቀን ከግማሽ አካባቢ ይፈጃል። በአብዛኛው ዴሊቨር የምናደርጋቸው እቃዎች ደንበኛ የሚያመጣቸው እቃዎች ናቸው። ደንበኛ ውሰዱልኝ የሚል ዶክመንት ይሆናል። የተለያዩ ኢንዱስትሪያል ፓርክ ውስጥ ያሉ ድርጅቶች ያሉ ኮሚኒኬሽኖች ሊሆን ይችላል። የግል ደግሞ አስቸኳይ የሆኑ እቃዎች ሊሆን ይችላል። አሁን ባለበት ሁኔታ በአብዛኛው ከኮሮና ጋር ተያይዘው ኦርደር የሚደርጉ እቃዎች አዲስ አበባ ላይ ፎከስ ያደረጉ ናቸው። ክፍለ ሀገር ግን ኖርማል ያሉ የተለያዩ ዶክመንት እንቅስቃሴዎች ላይ ፎከስ ያደረጋል። በአብዛኛው እዚህ ሆነው ለምሳሌ በየክፍለሀገሩ ብራንች ያላቸው ድርጅቶች እቃዎቻቸውን በእኛ በኩል ይልካሉ። እሺ ኤክስፕሬስ ከተለያዩ የጅምላ አከፋፋዮች ጋር ህብረት በመፍጠርና እቃ በመረከብ ለተጠቃሚዎች የሚያደርስ ሲሆን አስፈላጊውን የኮሮና ቫይረስ ስርጭት ለመግታት የሚረዱ ቅድመ ጥንቃቄዎችን በማድረግ እንደሚያከፋፍሉም አቶ ጥጋቡ ይገልጻሉ። አሁን ሰው በየሱፐርማርኬቱና ምግብ ቤት ሄዶ መብላት የሚችልበት ሁኔታ ነው የነበረው። አሁን ግን ሰው ቤት እንዲቆይ መንግስት አድቫይስ ሲያደርግ ሰው ደግሞ ለአንድ ቢዝነሶች ሰርቫይቭ ማድረግ አለባቸው። ቢዝነሶቹ ብቻ አይደለም የሚታየው፣ ከቢዝነሶቹ ጀርባ ብዙ ሰራተኛ ይኖራል። እነሱም ሰርቫይቭ እንዲያደርግ ሰራተኞቻቸውን ደግሞ ይዘው እንዲቆዩ ለማስቻል አንድ ሰው ቤት ሆኖ ኦርደር የሚያደርግበት መንገድ አረኝ መደረግ አለበት። ምግብ፣ መጠጥ፣ የተለያዩ የቤት መጠበቂያ፣ የግል ንጽህና መጠበቂያ ትልቁ ደንበኛችን እና አሁን ያለው የኢስት አፍሪካ ሰርቲፊኬት ሀውስ ነው። ሰው በስልክ ኦርደር ያደርጋል። ኦንላይን ደግሞ ይገጥላል። የተስ ትራንዛክሽኑ በሽታዊ መስተላለፍ እድል ስላለው ማለት ነው። ዘን በስልክ ኦርደር አድርጎ ፓኬጁ ሬዲ ከሆነ በኋላ እኛ ሂደን ፒካርበን ለዛ ሰው ባለበት ዴሊቨር እናደርጋለን። ኖርማሊ ይሄ ሰው ቤቱ መግዛት ማስቻሉ እንዳለ ሆነው እኛ ደግሞ የኛ ሞቶርኞች መልእክት ለማድረስ አንዱ የተቸገረውን ነገር ለማማለት በሚሰሩበት ሰዓት ጥንቃቄ ደግሞ እንዲያደርጉ እናደርጋለን። ለአንድ ዴሊቨሪ አንድ ጓንት እንዲጠቀሙ እናደርጋለን። ማስክ። ሞተሮች ደግሞ በየሁለት ቀኑ ዲስኢንፌክት እንዲደረጉ እናደርጋለን። አቶ ጥጋቡ በዚህ የስራ ዘርፍ ውስጥ ትልቁና አስቸጋሪው ነገር ከእንደዚህ ያለ የስልክና የድረገጽ ገበያ ጋር ህብረተሰቡን ማስተዋወቅ መሆኑንም ነው የሚናገሩት። ሰርቪሱ ማስለመድ በጣም ከባድ ነገር ነው። ስራው ሰራተኛ ሰልጥ ነው። ለዚህኛው የተሻለ ሰራተኛ ማቅጠር ራሱ ከባድ ቢሆንም ደህና ነው፣ ማኔጅ ማድረግ ይቻላል። በአብዛኛው በጣም ከባድ ሰርቪሱን ለተጠቃሚ ማስለመድ። ይሄ ሁለት አይነት ቢዝነሶች ናቸው። አንድ ቢዝነስ ኦልሬዲ ሰው ይጠቀምበታል። በዋጋ ወይም በጥራት ተወዳድረሽ ነው ያን የምትገቢ ብዙ ላይከብድ ይችላል። ህብረተሰብ ያለመደው ግን አስተምሮ ሰርቪስ ማሳደግ ግን ትንሽ ይከዳል ና ሰርቪስን ማስለመድ በዚህ ስራ ውስጥ በጣም ከባድ ነገር። የእሺ ኤክስፕሬስ ስራ አስኪያጅ ለእነዚህ ችግሮች መፍትሄ ይሆናሉ የሚሏቸውን ነገሮችም ይጠቁማሉ። በዋናነት በየትኛውም በዓለምም በእኛ ሀገርም ባለው ኢኮኖሚ፣ አሁን ደግሞ ሰው ኦንላይን የገዛ እየሄደ መሄደው አይቀርም። የእኛ አይነት ድርጅቶች በጣም አስፈላጊ ናቸው። እዛም አሁን እንደዚህ አይነት ሲስተም ስለሌለን አሁን ላሉ ከኮሮና ጋር የተያዙ ላሉ ነገሮች ተገላጭ አድርጎናል። ኖርማል የቻይናን ብናይ በሚገርም ሁኔታ መቋቋም የቻሉት በቴክኖሎጂ እና በኢኮኖሚ በተጨማሪ በጣም በጣም ጠንካራ የሆነ የዴሊቨሪ ካምፓኒዎችን ሲስተም ስላላቸው ነው። በእኛ ሀገር እንደዚህ አይነት ካምፓኒዎች በጣም በልጽገው ለብዙ ህብረተሰብ የኮንቨነንት የሆነ የቀነሰ ስራ እራሱ አንኤምፕሎይመንት ከመቀነስ አንፃር በጣም ወጣት የሚሰራ ስራ ስለሆነ ሁለት ሶስት ሚሊዮን ድረስ የሚያክል ወጣት ስራ መፍጠር የሚችል ነው በደንብ ከተሰራ እና በዋናነት መደረግ ያለባቸው ነገሮች አንደኛው የእኛ ቢዝነስ በኢንፎርማል ፕሌየሮች ዶሚኔት የተደረገ ነው። ያ ማለት ፍቃድንም ባይኖረውም በራሳቸው ሞተር ኦን የሚያደረጉ ሰዎች፣ የተወሰነ የመንግስት እንቅስቃሴ አለ ግን እነዚህ ወደ ህጋዊ የሆኑ ነገሮችን ማምጣት ኢንፎርማል የሆነውን ብዝነስ ወደ ፎርማል ማምጣት ያስፈልጋል። እነዚህ ድርጅቶች ደግሞ የሚያበረታታ የተለያዩ አይነት የህግ ማዕቀፎች አሁን በደንብ አሉ ለማለት ያስቸግራል በአንድ ሁለት አንቀጽ ካልሆነ በደንም ጋይድ የሚያደርግ የሚያበረታታ ኢቨን ማህበርም አሁን ለመመስረት ጥረት እያደረግን ነው። እስካሁንም የለም ራሱ እነዚህ ነገሮች መብት ለመጠበቅ ለማስከበር፣ ኢቨን ደግሞ ህጋዊ ባልሆነ መልኩ ደግሞ የሚሰሩ የኛ ድርጅቶችም ካሉ ለመቅጣት እንደዚህ ለማድረግ ማህበርም አሁን ለመቋቋም ጥረት እያደረግን ነው። የህግ ያሉ የህግ ቻለንጆችን ሰሉ ቢደረጉ ኢንፎርማል የሆኑትን ደግሞ ወደ ፎርማል ሊመጡ ይሄ ር የበለጠ ሊያድ ይችላል ብዬ አስባለሁ። አቶ ጥጋቡ በተመሳሳይ መንግስት እያዘጋጀ ያለውን የዲጂታል ካርታና የድረገጽ ክፍያ ስርዓትን ወደ ተግባራዊነት ሲያስገባ አሁን ካለው በተሻለ መልኩ አገልግሎታቸውን አሳልጠው መስራት እንደሚችሉ ያላቸውን ተስፋ ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አድማጮች እንግዲህ ለዛሬ ያዝንላችሁን የጋቢና ቪኦኤ ዝግጅታችንን አጠናቀናል። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ፣ በትዊተር እንዲሁም በኢንስታግራም ቪኦኤ አምሃሪክ ብላችሁ አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ፕሮግራሙን በመምራት ሳስተናግዳችሁ ያመሸሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ነበርኩ። ደናደሩ Nenhum rádio não é vivo, é só